በእግዚአብሔር ስም እንደምን ዋላችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። የመጀመሪያው ዓመት ቀን ሲታሰብ በቅዱሱ በዮሐንስ መጥምቅ ነው። እለቱን እንኳን የምንጠራው ቅዱስ ዮሐንስ ብለን ነው። ብዙ ጊዜ ተነጋግረናል። እለታቱ፣ ወራቱ፣ ዓመታቱ በቅዱሳን የታሰቡ ናቸው እና የእግዚአብሔር ቃል የቅዱሳን መታሰቢያ ለበረከት ነው ይለናል እና የመጀመሪያው ዓመት ቀን ሲታሰብ በቅዱሱ በዮሐንስ መጥምቅ ነው እለቱን እንኳን የምንጠራው ቅዱስ ዮሐንስ ብለን ነው። ስለ ቅዱስ ዮሐንስ ብዙ ጊዜ ተነጋግረናል። ስለ ቅዱስ ራጉኤልም በሀገራችን ብዙ ጊዜ ይነገራል። ስለ ሌሎችም ይነገራል። በቅዱስ ዮሐንስ እለት ግን እንዲታሰብ በቤተ ክርስቲያናችን ስርዓት ተደንግጓል። ያ ቅዱስ ብዙ ጊዜ ግን በቅዱስ ዮሐንስ እለት አይታሰብም። እሱን ማሰባችን ደግሞ ለበረከት ብቻ ሳይሆን ለእኛ የህይወት ጉዞም ጠቃሚ በመሆኑ ዛሬ እሱን እናስባለን። እስኪ እንዲያው ለማስታወስ ያህል ይህ ሰው ከአብርሃም ይልቅ በጣም የተፈተነ ሰው ነው እና ልጁን እስኪሰዋ ነበር የተፈተነው። ፈተናውን አለፈ። ሌሎችም ቅዱሳን ሁሉ ተፈትነው ነበር። ይህ ዛሬ የምናስበው ሰው ግን በጣም በጣም በጣም በትዕግስቱ የታወቀ፣ በዚህ ዓለም የእግዚአብሔር ልጆች ትዕግስትን እንዲከታተሉ ምሳሌ የሆነ የሚጠቀስ በየቦታው ታላቅ የእግዚአብሔር ሰውና ጻድቅ ነው። ያማን ነው እዮብ። ዛሬ እዮብን የምናስብበት ዕለት ነው። ዛሬ ለህይወታችን በጣም ስለሚጠቅመን እግዚአብሔር አዲስ ዓመትን ስለሰጠን ከማመስገን ጋር ስለ እዮብ ታሪክ ትንሽ አውስተን ከመጽሐፍ ቅዱስ ከዚያ ከኢዮብ ህይወት መማር የሚገባንን በዚህ በአዲሱ አመት መሆን የሚገባውን መልእክት ይሰጠናል የእግዚአብሔር ቃል። አሁን ወደ ምንባቡ እንሄዳለን። መጽሐፈ ኢዮብ ምዕራፍ አንድ ከቁጥር አንድ ጀምሮ አነበዋለሁ። ኦጽ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። ሰባትም ወንዶች ሦስትም ሴቶች ልጆች ተወልደውለት ነበር። ሀብቱም ሰባት ሺህ በጎች፣ ሦስት ሺህም ግመሎች፣ አምስት መቶም ጥማድ በሬ፣ አምስት መቶም እንስት አህዮች ነበረ። እጅግ ብዙም አገልጋዮች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበረ። ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። ዛሬ ኢትዮጵያውያን እንደሚያደርጉት ማለት ነው። ዛሬ ኢትዮጵያውያንን በአይነ ሌላ ስንመለከት አንዱ አንዱን በመጠየቅ አንዱ ግብዣ አዘጋጅቶ ብቻ መተው ይሻላል። ደግሞ በጣም እንትን እንዳይላ ወደ እንዳይበሳቸው እና ኢዮባዊ ባህል ነው ማለት ኢዮባዊ ኢዮባዊ ስርዓት ነው። መጽሐፍ ቅዱሳዊ ነው። እንዲሁ ዝም ብሎ የተገኘ አይደለም። ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። ሦስቱ እህቶቻቸውም ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ የግብዣውም ቀኖች ባለፉ ጊዜ እዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። እዮብም አልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መሥዋዕት አቀረበ። እንዲሁ እየም ሁልጊዜ ያደርግ ነበር። ያን መሳይ ምክንያቱም እንደምታውቁት ቤተሰብ ተሰባስቦ ባንድ ላይ ሲበላ ሲጠጣ፣ አብዛኛውን ጊዜ ሰዎች በመሆናችን ሐሜት ሰርጎ ይገባል። መሰባሰቡ ጥሩ ሳለ፣ የፍቅር ግብዣን መገባበዙ ጥሩ ሳለ፣ ሳይታሰብ አንዷ በኑሮዋ የገጠማትን ያም ባለበት አካባቢ የሚገጥመውን ብዙ ጊዜ ወደ ስጋችን ስለምናደላ ሰውን መቦጨቅ ይኖራል፣ ሰውን ማማት ይኖራል ሌላም ሌላም በግብዣ ሲበላ ሲጠጣ ስካረም ይኖራል እና በአጠቃላይ ልጆቼ መሰባሰባቸው ጥሩ ነው። በግብዣ በፍቅር ማዕድ አብረው መገኘታቸው ጥሩ ነው፣ ግን በዚህ መካከል እግዚአብሔርን ምናልባት በድለው ሊሆን ስለሚችል እግዚአብሔርን ይቅርታ መጠየቅ አለብኝ በማለት ከግብዣው በኋላ መሥዋዕት ወደ እግዚአብሔር ያቀርብ ነበር፣ ለይቅርታ ይላል። እስከዚህ ድረስ የታወቀ ጻድቅ ሰው ነበር ለማለት ነው። ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። የአምላክ ልጆች በእግዚአብሔር ፊት የሚቆሙ ቁጥር ስፍር የሌላቸው የአምላክ ልጆች እነማናቸው? ምኖች ናቸው? ቅዱሳን መላእክት ናቸው። ቅዱሳን መላእክት በእግዚአብሔር ፊት የሚቆሙ ለመሆኑ በመጽሐፍ ቅዱስ ምን መረጃ አለን? የሉቃስ ወንጌል ምዕራፍ 1 እንንውሰድ። ቅዱስ ገብርኤል ለካህኑ ዘካርያስ ራሱን ሲያስተዋውቅ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ተናግሯል። በእግዚአብሔር ፊት የመቆም ጸጋ የተሰጣቸው ቅዱሳን መላእክት ናቸው እና ከዕለታት አንድ ቀን ለክብሩ ለምስጋናው በእግዚአብሔር የክብር ዙፋን ዙሪያ ሰፈሩ ይላል። መላእክቱ በእግዚአብሔር ፊት ለመቆም መጡ ይላል። አጅሬም መጣ። ያ ማን ነው? አይኑን እኮ በጨው የታጠበ ኀፍረት የሌለው ፍጥረት ነው። እሱም ደግሞ እንደ መልካም ልጅ ቀረበ። እነዚያ ለምስጋና ነው የቀረቡ፣ እነዚያ ለእግዚአብሔር ክብር ነው የቀረቡ፣ እነዚያ ለፍቅር ነው የቀረቡ፣ እነዚያ ለሰላም ነው የቀረቡ፣ እነዚያ ለምህረት ነው የቀረቡ። ይህ ሰው ግን ቀርቦ የሚለውን እንሰማለን። ሰይጣንም ደግሞ በመካከላቸው መጣ። ተመልከቱ፣ እነሱ ለእግዚአብሔር ክብር በእግዚአብሔር የክብር ዙፋን ዙሪያ ሲቆሙ እሱም መጣና፣ ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። አሁን እዚህ ላይ ተጠንቀቁ፣ እንጠንቀቅ እግዚአብሔር ሰይጣንን ከወዴት እንደመጣ አጥቶት አደለም፣ ሳያውቅ ቀርቶ አደለም። በእኛ ቋንቋ ስለሚናገር እኛን በሚገባን በእኛ ቋንቋ ለመግለጽ ስለፈለገ ነው። እና ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኋት፣ ምድርን ሁሉ ዞርኋት፣ በእርሷም ተመላለስሁ ብሎ ለእግዚአብሔር መለሰ። ምድርን ሁሉ ዞርኋት፣ በእርሷም ተመላለስሁ ብሎ ለእግዚአብሔር መለሰይ። ሰይጣን ግን ዓለምን ለመዞር ደቂቅ አትፈጅበትም። ለምን? በተፈጥሮ መጀመሪያ ከእግዚአብሔር የተሰጠው ኃይል አለ። ለአንድ መልአክ ለቅዱስ ገብርኤል፣ ለአንድ መልአክ ለቅዱስ ሚካኤል፣ ለአንድ መልአክ የተሰጠው ጸጋው ማለት ያ ኃይሉ ጉልበቱ ተፈጥሮ እንዳለ ነው። የተወሰደበት ክብሩ ነው የተወሰደበት ጸጋው ነው። ያ ኃይሉ ግን እስከ ፍርድ ቀን እስከ ክርስቶስ ዳግም መምጣት ድረስ እንዳለ ነው። በተፈጥሮ በተሰጠው ኃይሉ ከራሱ አግኝቶት አይደለም፣ መጀመሪያ ሲፈጠር ከእግዚአብሔር ያገኘው ነው። ከእግዚአብሔር መጀመሪያ ያገኘውም መጀመሪያ መልአክ ስለነበረ ነው። መጀመሪያ እንደ ቅዱስ ሚካኤል ነበር፣ ጥሩ ሆኖ ተባርኮ የተፈጠረው እንደ ቅዱስ ገብርኤል ጥሩ ሆኖ ተባርኮ ተፈጠረ፣ ለእግዚአብሔር ክብር፣ ለምስጋና፣ ለመልካም ነገር። ራሱን ግን ክፉ አደረገ፣ በነፃነቱ ተጠቅሞ ራሱን ሰይጣን አደረገ። ራሱን ሰይጣን ሲያደርግና ክፉ ፍጥረት ሲያደርግ እግዚአብሔርን ለመሆን ሲፈልግ ጸጋው ይገፈፍበት ከእግዚአብሔር ጋር የሚያገናኘው ክብሩ ይወሰድበት እንጂ ኃይሉ እንዳለ ነው። ስለዚህ በተሰጠው ኃይሉ አሁን በቀጥታ ሳይፈራ ተናገረ። በእግዚአብሔር ፊት ምን አለ? ዓለምን ሁሉ ዞርኋት አለ። ወንጌሉም ስለ ሰይጣን ይናገራል። የዓለም አምላክ ነው ይለዋል። የዓለም ገዥ ነው ይለዋል። በጣም ኃይል አለው ይላል። የዓለምን መሪዎች ሁሉ፣ የዓለምን አዋቂዎች ሁሉ፣ የዓለምን በራሳቸው የሚመኩና ከእግዚአብሔር የተለዩትን ሁሉ የመያዝ ኃይል አለው። አምልከውታል። የዓለም አምላክ የዓለም ገዥ ይለዋል። ለሚከተሉት ነው ታዲያ፣ ለክርስቲያኖች አይደለም። እስከዚህ ድረስ ኃይል አለው ማለት ነው። አዲስ ነገር አይሆንም በነዚህ ላይ ለማለት ነው። ከወዴት መጣህ ሲለው ሰይጣንም ምድርን ሁሉ ዞርኋል በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን እዮብን ተመለከትከውን በውኑ ባሪያዬን ተመለከት ተመለከትከውን ዓለምን ከዞርህ በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። እግዚአብሔር ተመልከቱ። ሁልጊዜ እግዚአብሔር የሚኮራባቸው ሰዎችን ይፈልጋል። ሁልጊዜ እግዚአብሔር የሚመካባቸው ልጆችን ይፈልጋል። አንድ መልካም አባት በመልካም ልጆቹ ለመመካት እንደሚፈልግ ሁሉ እግዚአብሔር ደግሞ በመልካም ቅዱሳኑ በልጆቹ ሊመካ ይፈልጋል። ለዚህ ነው ልጆቹ ብዙ ጊዜ ለፈተና ተላልፈው የሚሰጡ ፈተናውን እንደሚያሸንፉት እንደሚያኮሩት እግዚአብሔር ስለሚያውቅ አሳልፎ ዝም ብሎ ለሰይጣን ይሰጣቸዋል። እንደማይሸነፉ ያውቃላ። ሰይጣን እዮብን ለመክሰስ ነው የቀረበው። ግን እግዚአብሔር አስቀድሞ እዮብን አየኸው እንዴት ታዲያ አለው። ያውቃላ ሰይጣን እዮብን ሊከስ እንደመጣ ያውቃል እግዚአብሔር። እንግዲያው እንደ ሚካኤል ምሕረትን ይለምን እንደ ገብርኤል ለእኛ ምሕረትን ሊለምን አይደለም፣ ሰይጣን ሊከሰን ነው እኛን በእግዚአብሔር ፊት የሚቀርበው። እግዚአብሔር ግን አስቀድሞ ነገረው፣ እዮብን አየኸው እንዲ አለው። አዎ እግዚአብሔር መሰክረለት ፍጹምና ቅን እግዚአብሔርንም የሚፈራ ከክፋት የራቀ ሰው ነው አለው። ሰይጣንም አይ ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱን እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርህለትምን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርህለትምን? የእጁን ሥራ ባርከህለታል። ከብቱም በምድር ላይ በዝቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል አለው። ሰይጣን ሁሉን ነገር ስላመቻችህለት ያመሰግንሃል፣ ያደንቀሃል። ነገር ግን ያለውን ሁሉ ብትወስድበት ይሰድብሃል። በዚህን ያምናለሁ አለ ሰይጣን። እግዚአብሔርም ሰይጣንን፣ እነሆ ለእርሱ ያለው ሁሉ በእጅህ ነው። ለእርሱ ያለው ሁሉ በእጅህ ነው። ነገር ግን በእርሱ ላይ እጅህን አትዘርጋለሁ በእርሱ ያለ ሁሉ በእጅ ነው። ሀብቱን ማለት ነው። በእርሱ ላይ ግን እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። የወጣው ለምንድን ነው? እዮብን ለመፈተን ወደ እዮብ ሄደ። እዮብ ጉድን አያውቅም። አሁን እዮብ ምስጋና ላይ ነው ያለ። እዮብ መልካም ሀሳብ ላይ ነው ያለ። ሰይጣን ግን ሊጫወትበት እየሄደ ነው። አንድ ቀንም እንዲሆነ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር መልእክተኛም ወደ እዮ መጥቶ በሬዎች እርሻ ያርሳሉ፣ ባጠገባቸው ማህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ ወሰዷቸውም፣ ብላቴኖችንም በሰይፍ ገደሉ። እኔም እነግር ዘንድ ብቻዬን አመለጥሁ አለ። አንድ ሰው ወደ እዮ መጥቶ አያቸው። የሰይጣን ከእግዚአብሔር ተለይቶ እንደሄደ እዮብን ያለውን ሀብቱን ሁሉ ውሰድ፣ እሱን አትንካው፣ ብቻ በሕይወቱ አትግባ እንጂ ያለውን ሁሉ የፈለግከውን ብታደርግ፣ እየው እኔን አይሰድብም፣ እየው ከእኔ አይለይም፣ እየው እኔን አያማርም ብሎ ኮርቶበት ነበር እግዚአብሔር ሰይጣን የሄዶ ስራውን ጀምሯል። ስራውን ሲጀምር አሁን ሰይጣን ጦር መዞ ሰይፍ ስሎ አይደለም የሄደው። ሰይጣን የሳባ ሰዎችን የአረብ ሰዎችን ነው ያዘጋጀ። ልክ ሳባ የምትባል አገር ነበረች እየ በነበረበት አካባቢ እነሱን አነሳሳቸው። እነዚያ ሰዎች የእግዚአብሔር ሰዎች አልነበሩም። እነዚያ ሰዎች ጣዖትን ያመልኩ ነበር። እነዚያ ሰዎች ለአጋንንት መሳሪያነት የተመቹ ነበሩ። በቀጥታ ሰይጣን ሄደና እነሱን ቀሰቀሰ። በኃይልና በትዕቢት ወደ ኢዮብ አካባቢ፣ ወደ ኢዮብ አዝመራ፣ ወደ ኢዮብ ሰፈር እንዲመጡ አደረገ። በሬዎች ተማረኩ፣ አህዮች ተማረኩ፣ ሀብቱ ተማረከ፣ ልጆቹ ተገደሉ። ይሄን ሰማ ኢዮብ። እርሱም ገና ሲናገር የመጀመሪያው መልእክተኛ ገና ሲናገር፣ ሌላ ደግሞ መጥቶ ወዲያውኑ ነው። ገና ያኮ ንግግሩን ሳይጨርስ፣ ሌላ ደግሞ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹን አቃጠለች፣ ጠባቂዎችንም በላች፣ እኔም ነግር ዘንድ ብቻዬን አመለጥሁ አለው። አንድ ሰው መጥቶ ደግሞ የእግዚአብሔር እሳት ከሰማይ ወደቀ፣ ያ የምታውቀው በግ ሁሉ የለም፣ አልቋል፣ ሀብት ሁሉ ተቃጥሏል፣ ልጆችም እረኞችም ተቃጠሉ አለው። ከሰማይ እሳት ወረደ ሲል፣ አሁን ያን እሳት የጣለው እግዚአብሔር አይደለም። ተጠንቀቁ። ይህ ሰው አሁን ከሰማይ እሳት ወረደ ሲል፣ ምንጊዜም ከሰማይ አንድ እሳት ሲመጣ እግዚአብሔር ጣለው ተብሎ ነው የሚገመተው። ነገር ግን ሰይጣን እሳትን የመጣል ኃይል አለው። ሰይጣን እሳትን የመጣል ኃይል አለው። በሰማይ የምናያቸው በጣም የተራቀቁ ቦምቦች ሁሉ ፍጥረታትን የሚያጠፉት ሁሉ እንደ አቅማችን በሀገራችንም አይተናል። ስንቶች እንስሶች ተቃጠሉ ስንቶች ሰፈሮች ተቃጠሉ። እርስ በርሳችን ስንባላ ያን ታዲያ ያን ቦምብ ከሰማይ ወደ ምድር ይጥለው የነበረ እግዚአብሔር አይደለም፣ ሰውም አይደለም፣ ሰይጣን ነበረ እና ሁልጊዜ ሰውን የሚጎዳ ነገር ከሰማይ ወደ ምድር ሲወድቅ የሰይጣን ነው። በተለይም በዚህ ምዕራፍ ውስጥ እንደምናየው ሰይጣን ነው በኢዮብ ላይ ፈተናውን አዘጋጅቶ የሄደው። ስለዚህ እሳት ከሰማይ እንዲወርድ አደረገ። ያ እሳት ይህ የምን በጎች በሙሉ በላ፣ እረኞችን ማቃጠለ። ሁለተኛ መከራ። ሶስተኛ መልእክት ደግሞ ወዲያውኑ ሊመጣ ነው። እርሱም ገና ሲናገር ሁለተኛው ማለት ነው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን በሶስት ረድፍ ተከፍለው፣ ከለዳውያን በሶስት ረድፍ ተከፍል። ከለዳውያን ማለት እነማን ናቸው? በትንሽ ቆይቶ ባቢሎናውያን ተብለዋል። ዛሬ ምንድን ነው የሚባሉ? ኢራቃውያን ኢራቅ ተብላ የምትጠራው ሀገር ናት። ከለዳ የምትባለው እና ከለዳውያን በሶስት ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዷቸው። ብላቴኖችንም በሰይፍ ስለት ገደሉ። ሶስተኛ መከራ እኔ ምነግር ዘንድ ብቻዬን አመለጥሁ አለው። እርሱም ገና ሲናገር ሌላ ደግሞ አራተኛ መጣ ገና ሲናገር አራተኛ መጥቶ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆም አውሎ ነፋስ ከምድረ በዳ መጥቶ የቤቱን አራቱን ማዕዘን መታው፣ በብላቴኖችም ላይ ወደቀ፣ ሞቱም። እኔ ምነግር ዘንድ ብቻዬን አመለጥሁ አለው። አሁን ያን አውሎ ነፋስ ያዘጋጀው ማን ነው? እግዚአብሔር አይደለም። ተጠንቀቁ። ያን አውሎ ነፋስ ያዘጋጀው ማን ነው? ሰይጣን። እስከዚህ ድረስ ኃይል አለው። ምድር እንኳን የማንቀጥቀጥ ኃይል አለው። እሱ እንደ አንድ መልአክ ነው ተፈጥሮ ብያለሁኝ። እና ሁልጊዜ እግዚአብሔር ልጆች ለመፈተን ኃይል አለው እግዚአብሔር ደግሞ ሰይጣን በእግዚአብሔር ልጆች ላይ ምንም አውሎ ነፋስን ቢያዘጋጅ፣ ምንም መሬትን እንድትንቀጠቀጥ ቢያደርግ፣ ምንም ኃይለኛ እሳትን ቢያዘጋጅ፣ ምንም ኃይለኛ ፈተናን ቢያዘጋጅ፣ እግዚአብሔር ደግሞ ለልጆቹ ኃይለኛ ፈተናውን የሚያልፉበትን ኃይል ያዘጋጃል። እና አሁን ኃይለኛ አውሎ ነፋስ አስነስቶ ልጆቹ አለቁ፣ ቤታቸው ሁሉ ተገለባበጠ፣ እቃቸውም እንዳልነበረ ሆነም። አሁን ከዚህ በኋላ ከዚህ በኋላ ኢዮብም ተነሳ፣ ኢዮብ ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ላጭ፣ በምድርም ላይ ተደፍቶ ሰገደ፣ እንዲህም አለ። ይህን ያህል የተደራረበ መከራ ሲደርስ፣ ሀብት ሲዘረፍ፣ ልጆች ሲጠፉ፣ ያለበት አካባቢ እንዳልነበረ ሲሆን መከራ በመከራ ላይ ስቃይ በስቃይ ላይ ፈተና በፈተና ላይ ሲደራረብ ምን አይነት ጻድቅ ቢሆን ነው? በግንባሩ ተደፍቶ አሁን ወደ እግዚአብሔር ሊጸልይ እየተዘጋጀው በግንባሩ ተደፋ ይላል። በምድርም ላይ ተደፍቶ ሰገደ፣ እንዲህም አለ። አሁን የሁሉ መከራ ከደረሰበት በኋላ በግንባሩ ተደፍቶ አንድ የሚያስደንቅ ቃል ተናገረ። በዓለም ያሉ ዛሬ የእግዚአብሔር ሰዎች ሊናገሩት የማይችሉት እኛም ይሆናል ብለን ልንገምተው የማንችለውን አንድ ድንቅ የሆነ ቃል የሰይጣንን ራስ የሚቀጠቅጥ አንድ ድንቅ ቃል ተናገረ። በግንባሮ ተደብቶ ራቁቴን ከእናቴ ማህፀን ወጥቻለሁ። በግንባሮ ተደብቶ እኮ ነው ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ። እግዚአብሔርም ሰጠ፣ እግዚአብሔርም ነሳ። የእግዚአብሔርም ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደልም፣ ለእግዚአብሔርም ስንፍናን አልሰጠም። እግዚአብሔር ኮራበት። ሀብቱ ሲወሰድ አየ፣ ልጆቹ ተገደሉ፣ ይህ ነው የማይባል መከራ ደረሰበት። ኢዮብ ግን ራቁቴን ነው የተፈጠርኩ፣ ራቁቴን ከተፈጠርኩ በኋላ ነው ያገኘሁት፣ ያንም ያገኘሁት ከእግዚአብሔር ነው። ግመሉን ያገኘው ከእግዚአብሔር በጎችን ያገኘው ከእግዚአብሔር በሬዎችን ያገኘው ከእግዚአብሔር ላሞችን ያገኘው ከእግዚአብሔር ልጆችን ያገኘው ከእግዚአብሔር ሚስቴን ያገኘው ከእግዚአብሔር ሁሉን ነገር ያገኘው ከእግዚአብሔር። እግዚአብሔር ሰጠ፣ እግዚአብሔር ወሰደ። ታዲያ እኔ ምን ላድርግ? እግዚአብሔር የተባረከ ይሁናል። አሳፈረው ሰይጣን። እግዚአብሔር የተባረከ ይሁናል። በዚህም አልተወውም ሰይጣን። በጣም የሚያስደንቃችሁ ክፉ ፍጥረት ነው። እንደ ቀላል እያየ ነው ነው እንጂ ጠላታችን በጣም ክፉ ነው። እስካሁን ድረስ ኢዮብ እግዚአብሔርን እንዳመሰገነ ነው። እግዚአብሔርም እንደኮራ እንደተመካበት ነው። አሁንም በድጋሚ ሰይጣን እዮብን ይከስ ጀመር። ለምን? በፈተና ሁሉ እግዚአብሔርን አመስግኗኋላ ኢዮብ አሁን ምን አለ? ምዕራፍ ሁለት ላይ ክእልታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። እነማን ናቸው? መላእክት። በድጋሚ ደግሞ በእግዚአብሔር ፊት ለመቆም ለመስገድ፣ ለማመስገድ ምህረትን ከእግዚአብሔር ወደ ሰው ልጆች ለመለመን ለክብርና፣ ለፍቅር፣ ለሰላም ቀረቡ። አጅር ደግሞ ቀረብ ባለ ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። የመጣበት ጠፍቶት አደለም። በሰውኛ ቋንቋ ለመናገር ነው። በፈጠረው በፍጥረቱ ቋንቋ ለመናገር ነው። እናስተውል። ሰይጣንም በምድር ላይ ይዞርኋል በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን እዮብን ተመለከትኸውን? ባሪያዬን እዮብን ተመለከትኸውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቀስ እስከ አሁን ፍጹምነቱን ይዟል አለ እግዚአብሔር። እስከ አሁን አልሸሸም፣ እስከ አሁን አላፈገፈግም። እየተዋጋህ ነው። ኃይል አለው የሰጠሁት አልሸሸም። እስካሁን ድረስ በተሰጠው ጸጋ ነው አለው። እግዚአብሔር ለሰይጣን ሰይጣንም መልሶ እግዚአብሔርን፣ አይ ቁርበት፣ ስለ ቁርበት ነው። ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ስጋውን ዳብስ፣ በእውነት በፊት ይሰድብሃል አለው። አያችሁን? የተረገመ ፍጥረት። እግዚአብሔርም ሰይጣንን፣ ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው ሀብቱን ሁሉ ብትወስድበት ሰውነቱ ደህና እስከሆነ ድረስ ሰርቼ አገኘዋለሁ ብሎ አንተን ባረከ፣ አንተን አመሰገንም። ነገር ግን በስጋው በጤንነቱ ብትገባበት፣ በአጥንቱ ብትገባበት ይሰድበሃል፣ እርግጠኛ ነኝ አለ። እኔ አልነካውም ወዳጄን፣ እኔ አልነካውም መመኪያዬን። እየብን እየውልህ ሰጥቻለሁ፣ ሰጥቻለሁ፣ እንደ ፈለግከ አድርጋለሁ። አሳልፎ ሰጠው ማለት ነው። ግን ልጆችን ለፈተና አሳልፎ ሲሰጥ እናስተውል። ትክክለኞች የእግዚአብሔር ልጆች ለፈተና ተላልፈው ሲሰጡ ፈተናውን ድል እንደሚያደርጉት እግዚአብሔር ስለሚያውቅ ነው። ሰይጣንም መልሶ እግዚአብሔርን ቁርበት፣ ስለ ቁርበት ነው ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ስጋውን ዳብስ፣ በእውነቱ በፊት ይሰደዋል አለው። እግዚአብሔርም ሰይጣንን፣ ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሰይጣን ከእግሩ ጫማ ጀምሮ እስከ ራሱ ድረስ እስካናቱ ድረስ በክፉ ቁስል መታው። ስጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትህን ይዘሃልን? እግዚአብሔርን ስደብና ሙት አለችው። መረራት መረራት። ሚስቱ አልቻለችም፣ ተሸነፈች፣ በፈተና ወደቀች። ስደበውና ሙት። ምን ልትሆን ነው? ካሁን በኋላ ሀብቶቻችን በሙሉ ተወሰዱ፣ ልጆቻችን ተገደሉ። ይህ ነው የማይባል መከራ በአጭር ጊዜ ውስጥ ተፈራረቁብን ተፈራረቀብን። አሁን ደግሞ ብሎ ብሎ በሰውነትህ ገባ። ስጋ ተላ፣ አጥንት ደቀቀ፣ ሰውነትህ በሰበሰ። የምትተኛበት ምንጣፍ እንኳን የለም። ትሉን የምታራክፍበት እጣት እንኳን የለህም። ከአሁን በኋላ ምልቶን ፈለግ። ስደበውና ሙት አለች። ማስታመሙ ችግራታ አስቸጋሪ ነገር ነው። ቀላል ይመስለናል። በተለይ በቁስል የተበላሹ ሰዎችን ማስታመም ሽታው አትንኩኝ ሲል፣ አረ እንደዚህ ያደረከኝ ሲል ሲያማርር፣ ሲያለቅስ፣ አረ እንደው ፈተና ነው ባካችሁ። እንዲያሁኑ ሽታውን የሚያጠፋ የሚያስታግዝ ኬሚካል መድኃኒት ባልተፈጠረበት ወቅት፣ በዚያ ምንም ነገር ባልታወቀበት ወቅት ደቡ ከሽታው የተነሳ በተሳቀቁበት ወቅት ይህች ሴት ተፈተነች። በጣም ተበሳጨች፣ ተናደደች፣ ስደበውና ሞታለች። እየው ደግሞ አሁን ደስ የሚያሰኝ ነገር ተናገረ። አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ። ከእግዚአብሔር እጅ መልካሙን ተቀበልን ክፉ ነገርን ሳ አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። በዚህ ሁሉ ኢዮብ በከንፈሩ አልበደለም። እስከ መጨረሻው ድረስ መጽሐፉን በሙሉ ስናነበው ሌሎች ሶስት ጓደኞች ደግሞ መጥተው ሌሎች ሶስት ጓደኞች ደግሞ መጥተው መጀመሪያ ማጽናናት ሞክረው ነበር በኋላ ግን ልክ ከሚስቱ የባሰ አሰቃቂ ቃል ይናገሩት ነበር። እሷ እንኳን ስደበው እና ሙት ከዚህ በኋላ ምን ሊሆን ነው ነበር ያለችው። እነዚህ ሶስት ጓደኞቹ ግን እዩው ጻድቅ ሰው ትመስለን ነበር። እግዚአብሔር ብዙ ግመሎችን ሰት ሲሰጥህ ብዙ በጎችን ሲሰጥህ ብዙ በሬዎችን ላሞችን ሲሰጥህ ድንቅ ድንቅ የሆኑ ልጆችን ሲሰጥህ ከሰው በላይ ሲያደርግህ ምክርህ ሲሰማ የተጣላውን ስታስታርክ የተራራቀውን ስታቀራርብ እንዲያው ነገር ሁሉ የተባረከ ሲሆን እግዚአብሔር የወደደህ ይመስለን ነበር። ከእግዚአብሔር ጋር ያለህ ይመስለን ነበር። ጻድቅ ትመስለን ነበር። አሁን ግን ተጠራጠር። እኛ የማናውቀው እግዚአብሔር የሚያውቀው አንድ ተንኮል በልቡና ውስጥ አለ አሉ። አንድ ተንኮል በልቡና ውስጥ አለ። ያ ባይኖር ኖሮ እንዲህ አይነት መከራ አትቀበልም ነበር አሉት። ደግሞ እነዚያ አሁንም እየው ምን አለ። ተንኮል የለብኝም አልልም። ኃጢአት የለብኝም አልልም። በእግዚአብሔር ፊት ጨረቃ እንኳን ንጹህ አይደለችም። አንዳንድ ቀን ስትደበዝዛያታለሁ ከዋክብት እንኳን ንጹሐን አይደሉም። አንዳንድ ቀን ጭጋግ ደመና ይጋረዳቸዋል። በእግዚአብሔር ፊት ንጹህ የሆነ ፍጥረት አለ ብዬ አላምንም። በእግዚአብሔር ፊት ደካማነትን አምናለሁ። በእግዚአብሔር ፊት ኃጢአተኝነትን አምናለሁ። ግን የእግዚአብሔር ቸርነት ከእኔ ኃጢአት በላይ ሆኖ ደግሞ እኔን እንደሚጠብቀኝ አምናለሁ። እግዚአብሔር እስካሁን ድረስ ከእኔ ተለይቷል አልልም። ኃጢአት እንዳላችሁት ቢኖርበኝም እግዚአብሔር በኃጢአቴ እኔን ቀጣኝ ብዬ አልናገርም። እግዚአብሔር የሰው ልጆችን በኃጢአታቸው እየተከታተለ ቢቀጣ ኖረው በምድር ላይ አንድም ፍጥረት ባልኖረም ነበር። አረ ለመሆኑ እናንተ እነማን ናችሁ ነው ያላችሁ። አረ ለመሆኑ እናንተ እነማን ናችሁ? እናንተ እነማናችሁ? እንደኔ እንደ እኔ አልተቀጣችሁም። እግዚአብሔር ኃጢአተኞችን እየተከታተለ የሚገርፍ ቢሆን ኖሮ እናንተ ለምን አልተገረፋችሁም? እናንተን በእናንተ ላይ ለምን የእኔ አይነት ፈተናና በደል የእኔ አይነት መከራ ለምን አልደረሰም አላቸው። ምክንያቱም እኔን ኃጢአተኛ በኃጢአት ነው ብላችኋላ። እስከዚህ ድረስ ነበር። እኔ ግን ይህን አለልም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ። ራቆቴን ተወለድኩ፣ ራቆቴን ወደ መቃብር ሄዳለሁ። ሁሉም የእግዚአብሔር ነው። ደግሞም እግዚአብሔር መልካም ባደረገልኝ ዘመን አመሰገንኩት። ክፉ ሲደርስብኝ ምስጋና ሊቀነስ ነው? አይቀነስም። የእግዚአብሔር ምስጋና በደስታየም ጊዜ በመከራየም ጊዜ እኩል ነው። የእስራኤል አምላክ የሰማይና የምድር ጌታ ሕያው እግዚአብሔር የተባረከ ይሁን ከዚህ በቀር የምላችሁ የለኝም ነበር የሚላቸው ጓደኞችን። መጨረሻ ላይ እግዚአብሔር የትግስቱን ፍጻሜ ካየ በኋላ፣ ሰይጣን ከተሸነፈ በኋላ፣ ሰይጣን አቅሙን ካወቀ በኋላ ወደ እየው ሄደ። እግዚአብሔር ሄደ ስንል የምሕረት ድምፁን አሰማው። ባሪያዬ እየው፣ ኮርቼብህ ነበር፣ አኮራኸኝ። ተመክቼብህ ነበር፣ አስመክኸኝ። ምን አይነት ቅንና ጻድቅ ባሪያዬ ነህ! እንዳንተ አይነት ፍጥረት የት አገኛለሁ? ልክ ዳዊትን እንደ ልቤ ያለ ሰው እንዳለ ሁሉ አሁን ያ መከራ ያ ስቃይ ያ ሁሉ እርጅብኝ የደረሰብህ እኔ ጠልቼ አይደለም፣ እኔ ሸሽቼ አይደለም። ሰይጣን ከሰሰህ። እየው ቀንተሌት የሚያመሰግንህ መልካሙን ነገር ስላደረክለት ነው። ሁሉን ብትወስድበት ይሰድብሃል አለኝ። እኔ ግን አይሰድበኝም አልክ። በኋላም ደግሞ ሀብትን ሁሉ ሲወስድብህ፣ ልጆችን ሁሉ ሲቀማህ እንደገና አሁንም ምስጋናህን ቀጠልክ። ጤንነቱን ስለ አሟላህለት ነው። ሰርቼ አገኘዋለሁ አለ። ወልጄ ልጅ አገኛለሁ ብሎ ነው አለኝ። ይኸውልህ ስጋው ይኸውልህ ጤንነቱ በጅህ ነው አልኩት። ይኸው እሱ ነው የዳሰሰ እኔ አይደለሁም። የሰይጣን እጅ የዳሰሰው ፍጥረት ሰውነቱ ይተላል። የሰይጣን እጅ የዳሰሰው ህይወት አጥንቱ ይሰባበራል፣ ሰውነቱ ይበላሻል። እሱ ነው የዳሰሰ እኔ ማብዳስህ ሌላ ጸጋ ነበረ። እሱ ነው የዳሰሰ ዳሰሰህ ስልበት ላደረገ አሸተተህ አገማርህ አሰቃየህ። እስከ መጨረሻው ድረስ ምስጋናዬን ፍቅሬን አልቀነስክም። ድል ነሳኸው በፍቅሬ እሱ ሸሸ። አሁን ያ ሁሉ መከራ ተወግዶልሃል። የነበረ ሁሉ እጥፍ ሆኖ ተሰጥቶሃል። ልጆችም እጥፍ ድርብ፣ ሀብትም እጥፍ ድርብ፣ ጸጋም እጥፍ ድርብ። ኤድሜ ጠግበህ በዚህ ዓለም ዘመን ሰልችቶህ ትሞታለህ። ደስ ይበልህ አለው። ፀጋውን መለሰለት። አሁንም በሂድ ወደ ዮርዳኖ ሰዋ። ታጥበህ ውጣ አለው። ታጥቦ ሲወጣ ንዕማን በዮርዳኖስ መስዋዕት ታጥቦ ሲወጣ ያ ለምጹ እንዳልነበረ ሆኖ እንደ ታናሽ ብላቴና ሰውነት እንደሆነ ሁሉ የእየው ሰውነት እንደ ብላቴና ሰውነት እንደ ፀሐይ አበራ ጀንበር። ጤንነቱ ተመለሰ። ያ ሁሉ ሀብቱ ተመለሰ። እየው ሰይጣን እንድላ ያደረገው ይህ ሁሉ ታዲያ የትዕግስት ፍጻሜ ነው። እንዲያውም በሀገራችን እኮ ጳግሜን ሁሉ ጨምረን ነው። እንዲያውም የቅዱስ ዮሐንስ ሌሊት ወፍሳይ ቀምሰው ሄደን ነው። ታስታውሳላችሁ እንጂ ይሄ በየክፍለ ሀገሩ ከአዲስ አበባ ወጣ ብሎ በየገጠሩ ዮሐንስ ዕለት ወፍ አትቀድመንም ሌሊት ደን ታጥበን የምንመጣው እንዴት ያለ በረከት ነው። እኛ ሳናውቀው እራስ እኮ መንፈስ ቅዱስ ነው ማለት ነው እኮ የሚያሰራል። ሮሜ ስምንት ላይ ምን እንደምትጸልዩ አታውቁም፣ እግዚአብሔር መንፈስ ቅዱስ ግን እሱ ስራውን ያሰራችኋል፣ እሱ በገለጠው ቀን ታስተውሉታላችሁ ይላል። እና ባህሎች ሁሉ ወንጀሎች ናቸው ባህሎቻችን ሁሉ በረከቶች ናቸው። እኛ ሳናውቀው የቅዱስ ዮሐንስ ዕለት ሌሊት ሄደ ለካ ታጥበን ስንመጣ ከእየው በረከትን ተቀበለን የምንመጣው ከእግዚአብሔር በረከትን አግኝተን የምንመጣው የእየውን በረከት ተሳትፈን የምንመጣው እንዴት አይነት ድንቅ ባህል ነው እና ያንም እንዳንረሰው ለማስታወስ ያህል ነው እንግዲህ ክርስቲያኖች ታዲያ ከእዩ ይህን ትምህርት በተለይ በዛሬው በአዲሱ አመት ዕለት መጀመሪያ ዕለት እንድንተርከውና እንድንማረው ያስፈለገበት ምክንያት የእግዚአብሔር ልጆች ሁልጊዜ ከሳሽ አላቸው። የእግዚአብሔር ልጆች ሁልጊዜ ከሳሽ አላቸው። እንግዲህ የእግዚአብሔር ልጆች ለልጅነታቸው ብዙ ምስክር አላቸው። የኢትዮጵያውያን ምስክር ግን እራሱ መጽሐፍ ቅዱስ ነው። የእግዚአብሔር ልጆች እንደሆን ምስክራችን መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች። ይህ ምንም ጥርጥር የሌለው የእግዚአብሔር ልጆች የመሆናችን ማረጋገጫ ነው። እጆቻችን የምንዘረጋበት ሌላ ነገር የለንም። አባቶቻችን ሌላ እጆቻቸውን በመከራቸው ጊዜ፣ በደስታቸው ጊዜ ደስታቸውን ለመግለጽ እጆቻቸውን የሚዘረጉበት አቅጣጫ ሌላ የላቸው እግዚአብሔር ነው። የእግዚአብሔር ልጆች ለመሆናቸው እግዚአብሔር ራሱ እግዚአብሔር ራሱ እናንተ የእስራኤል ሕዝብ ሆይ እናንተ ለኔ እንደ ኢትዮጵያ ህዝብ አይደላችሁምን? ምን? እናንተ ለኔ እንደ ኢትዮጵያ ሰዎች አይደላችሁምን ሲል? እንዲያውም እስራኤልን፣ የኢዮብን አገር፣ የኢዮብ ልጆች ከየው ጋር የነበሩትን ዝቅ አድርጎ ኢትዮጵያውያንን አስቀድሞ በፍቅር እናንተ ለኔ እንደ ኢትዮጵያ አይደላችሁምን? እንደ ኢትዮጵያ ህዝብ አይደላችሁምን ሲል መልካም አባት የወንድሙን ልጅ ወይም ጎረቤቱን ወይም የሚወደውን እንደ አንተ ለኔ እንደ ገሌ እንደ ልጅ አይደለህምን እንደ ገሊት እንደ ልጅ አይደለሽምን ብለው እንደሚናገሩ ሁሉ እግዚአብሔርም ኢትዮጵያውያንን አስቀድሞ እናንት ለኔ እንደ ኢትዮጵያ ህዝብ አይደላችሁምን ሲል የኢትዮጵያ ህዝብ የእግዚአብሔር ናቸው እግዚአብሔር ደግሞ ለኢትዮጵያ ህዝብ ነው ለኢትዮጵያ ህዝብ ብቻ ባይሆንም የፍጥረት ሁሉ አባት ቢሆንም አባት ከልጆቹ ያዕቆብ አስራ ሁለት ልጆች አሉት ከአስራ ሁለት ዮሴፍን ይወድ ነበር ከአስራ ሁለት ዮሴፍን በጣም ይወድ ነበር። እግዚአብሔር የሚወደው ዮሴፍ ስንት መከራ አደረሰበት፣ ስንት ስቃይ አይደረሰበት! ከወንድሞቹ ጀምሮ ታሪኩ አሰቃቂ ነው። የእግዚአብሔር የሆኑ ሁሉ ለፈተና የተጋለጡ ናቸው፤ መጨረሻቸው ግን ያምራል። እንግዲህ የኢዮብንና ኢትዮጵያውያንን አንድ ላይ አድርገን ስናያቸው አንድ ላይ አድርገን ስናያቸው፣ የኢዮብ ህይወት የኢትዮጵያውያን ህይወት፣ የኢዮብ ድል የኢትዮጵያውያን ድል ነው። የኢዮ ፈተና የኢትዮጵያውያን ፈተና ነው። የኢትዮጵያንም ታሪክ ተመልከቱ፣ እንመልከት። ከመጀመሪያው ጀምሮ ታሪኳ እዮ ነው። የመከራ አገር፣ የስቃይ አገር፣ የፈተና አገር። ከመጀመሪያው ጀምሮ ስንት መከራዎችን አሳለፈች። ያውን ማንንም ሳትነካ እዮ፣ ማንንም አልነካ። ሰዎች ግን ሄዱበት? ማንንም አልነካም? የሳባ ሰዎች ሄዱበት፣ ከለዳውያን ሄዱበት፣ አሶራውያን ሄዱበት፣ ሌሎችም ሄዱበት? በዚያ ሁሉ ግን እግዚአብሔርን እንደ ጨበጠ አለቀቀም ነበር። ኢትዮጵያም ታሪኳን እንደምናየው ወደ ማንም ሀገር አልሄደችም። ሰዎች ግን ሄዱባት፣ ብዙ ጊዜ ተፈራረቁባት። እስከ ትናንትና ድረስ፣ እስከ ዛሬ ድረስ የኢትዮጵያ ሕዝብ ፈተና ላይ፣ የኢትዮጵያ ቤተ ክርስቲያን ፈተና ላይ፣ የኢትዮጵያ ክርስቲያኖች የክርስቲያኖች ትዳር ፈተና ላይ፣ የክርስቲያን ልጆች ወጣቶች ፈተና ላይ፣ ወላጆች ፈተና ላይ፣ ካህናት ፈተና ላይ፣ ጳጳሳት ፈተና ላይ መሪዎች ፈተና ላይ፣ ሁሉም ፈተና ላይ። በፈተና ያልወደቀ በፈተና ያልተበላሸ በፈተና የማይመታ በፈተና ጨንግር የማይገረፍ ማንም የለም። ታዲያ ይህን ሁሉ ስናየው መጨረሻው የሚያምር መሆኑን ነው። እንደ የብል እንሆን ይገባል። ኢትዮጵያውያን እንደ የብል እንሆን ነው የሚገባል። እግዚአብሔር ሁሉን ሰጠን። እግዚአብሔር የወሰደውን ቢወስ እግዚአብሔር ሰጠ እግዚአብሔር ወሰደ፣ የእግዚአብሔር ስም የተባረከ ይሁን እንዲህ ካል ጠላታችን ዲያብሎስን መታ ነው ማለት። ይሄ ነው ለምን። በዚህ በምድራዊው ብቻ እኮ አይደለም፣ እግዚአብሔር ያደረገልን ልዩ ውለታ አለን። ታዲያ አሁን ማየት ያለብን ብዙ ጊዜ እንደ እየው ሚስት እንዳንሰንፍ ነው። የእየው ሚስት ሰነፈች፣ በፈተና ወደቀች። ሦስቱም ጓደኞቹ ሰነፉ፣ በፈተና ወደቁ። ያም ስንፍና ምንድን ነው? በእውነት ይህን ያህል መከራ የደረሰብህ እግዚአብሔር ቢተውህ ነው። እግዚአብሔር ከዚህ የበለጠስ ምን ሊያደርግህ ነው ብሎ መናገሩ ነበር፣ ለእየው ሚስት ደግሞ ደግሞም አንድ ኃጢአት ቢኖርብህ ነው ብሎ መናገሩ ነበር፣ ጥፋት ለእየው ጓደኞች። ዛሬ በኢትዮጵያውያን የሕይወት ታሪክም በእኛም የተነሳ ሰዎች እንዲያሳይሉ አይቀሩም። ከመካከላችን እንደ እየው ሚስት ምን ሊሆን ነው? እግዚአብሔር ከአሁን በኋላ ምን ሊሆን ነው? በኢትዮጵያ ምድር የሚመለከው ይተረታል በነጮችም በጥቁሮችም በመጽሐፍ ቅዱሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይባላል። ታዲያ የሁሉ የመከራ መፈራረቅ ምንድን ነው? አንዱ መከራ አልፎ ሌላው ሲተካ የባሰ፣ አንድ ጊዜ ድርቁ፣ አንድ ጊዜ ቀይ ሽብሩ፣ አንድ ጊዜ ስደቱ፣ አንድ ጊዜ እርስ እርስ መበላላቱ፣ አንድ ጊዜ የሁሉ ስቃይ። እረ እስከ መቼ ድረስ ነው? እና እውነትም እግዚአብሔር ያለ አይመስለንም። የሚወራ ሁሉ ውሸት ነው እንደ እየው ሚስት የሚሰንፉ ይኖራሉ። ግን ኢትዮጵያውያን ክርስቲያኖች በተለይ መመለስ ያለብን መልስ ሰው እንደ ሰነፎች አትሁኑብን፣ እንደ እየው ሚስት አትሁኑብን፣ እንደ እየው ጓደኞች አትሁኑብን። እግዚአብሔር ኢትዮጵያን ሰጠን፣ እግዚአብሔር ምድሯን ሰጠን፣ እግዚአብሔር መልካም ታሪክ ሰጠን፣ እግዚአብሔር መድኃኒት ክርስቶስን ሰጠን። እሱ ራሱ እግዚአብሔር ወልድ እሱን ራሱን ሰጠን፣ መሳይ ታደረገልን። ያጣነው ነገር የለም። ለዓለም የሆነ ሁሉ ተሰጥቶናል። ደግሞ በእኛ ላይ ፈተና ቢፈራረቅ፣ የሰጠን ቢወሰድ፣ የል በረከቱን ቢወሰድ፣ ሰላሙም ቢወሰድ፣ ሌላውም ቢወሰድ፣ እግዚአብሔር ሰጥቶ ነበር፣ ሰይጣን ፈተነ፣ እግዚአብሔር ወሰደ። በዚህ ሁሉ እግዚአብሔር የተባረከ ይሁን ማለት አለብን። እግዚአብሔር የተባረከ ይሁን ማለት አለብን። ምክንያቱም አባቶቻችን አባቶቻችን ተፈተኑ ከፈተና በኋላ ደረሰላቸው። አሁን ስናየው እንደ ቀላል ይመስላል እንጂ ስንት ምሁራን አለቁ፣ ስንት ወጣቶች ጭንቅላታቸው ተፈጠፈጠ፣ ስንቶቹ እንዳልሆኑ ሆኑ። አይናችን፣ አይኖቻችን አዩ። ያላያችሁ እግዚአብሔር ሰውሯችኋል፣ እግዚአብሔር አድኗችኋል። ያየነው ግን አይተናል። ያ መከራ ሁሉ ተፈራረቀ። ያ መከራ በተፈራረቀ ቁጥር ግን በቴሌቪዥን በሬዲዮ በሌላው የሚነገረው የሚታየው የወሎ ረሃብ መከራው፣ በከተማ ደግሞ የሚወራው መከራው፣ በየቦታ የሚንጠለጠለው ቀይ ምልክት በየግርግዳው የሚጻፈው የአደጋ ምልክት እንዴት አይነት አስደንጋጭ ነበረ። ሰዎች መኪና ላይ ሲሳፈሩ ማን እንደሆነ ገዳይ ሳይታወቅ ጫማቸውን ሲያስጠርጉ፣ ሰላም አለ አገር አለ አካባቢ አለ ብለው ሳያውቁት ማን እንደመታች ሳይታወቅ ጭንቅላታቸው እየተፈጠፈጠ ሲወጣ ከእስር ቤት እየተጋፈፉ እንደ ቆሻሻ በቆሻሻ መኪና እየተወሰዱ ጉድጓድ ውስጥ እስከ ህይወታቸው ሲቀበሩ፣ እረ ወላድ እንዴት ጥኑናት እንደ እየው እንዴት አይነት መከራ ባለፈ። ያ ሁሉ መከራ ባመጣ ቁርብ በተፈራረቀ ቁጥር የእግዚአብሔር ልጆች ወደ እግዚአብሔር ቀረቡ። ይሄ ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ይሄ ነው። ካህናቱም ተዘጋጁ፣ ወጣቱ ገሰገሰ ወደ እግዚአብሔር ቤት። እና ምን ለማለት ነው ፈተናው በበዛ ቁጥር ኢትዮጵያውያን ወደ እግዚአብሔር እየቀረቡ ነው። ይሄዱት እግዚአብሔር እየቀረባቸው ነው። የሄደ ብንበላ፣ ብንጠጣ፣ ብንደሰት ከጃፓኖች የበለጠ ጥበብ ከእነሱ የበለጠ ኢኮኖሚ ቢኖረን ከአሜሪካኖች የበለጠ ጥበብ ከነሱም የበለጠ ድሎት ቢኖረን ከሌሎችም ከአውሮፓውያን የበለጠ ቢኖረን እግዚአብሔርን ካጣ ነው ምን ዋጋ አለው? የመስከረም አበቦች እኮ ምስክሮች ናቸው። የፀሐይ ጥላ ምስክር ነው። የውሃ እንፋሎት ምስክር ነው። አሁን ታይቶ አሁን የሚጠፋ አሜሪካ እኮ እንደምናየው አይኖርም። ነገ ጠዋት ይጠፋል። ያማረባቸው ሀገሮች ሁሉ ይጠፋሉ። የምናያቸው ከዋክብት ሁሉ ይጠፋሉ። የምናያት ፀሐይ ትጠፋለች። የሚድን ፍጥረት የለም። ሁሉም እንዳልነበረ ይሆናል። ሌላ ዓለም አለ፣ ሌላ ሕይወት አለ፣ ሌላ ጸጋ አለ፣ ሌላ የምንጠብቀው ተስፋ አለ። ለጊዜያዊው ነገር ያን የምናጣው ከሆነ እግዚአብሔርንም ሳናጣ ከሆነ እግዚአብሔር ይመስገን ጥሩ ነገር ግን እኛ ደልቶን እግዚአብሔርን የምናጣው ከሆነ የምናጣው ከሆነ ክርስቶስን የምናጣው ከሆነ እንደኔ እንደኔ እንደየው ስለሚያስችለን ፈተናሽ ፈተናው ጠቀመን እንጂ አልጎዳንም። አሁንም ቢሆን ያለው ፈተና ቀላል አይምሰላችሁ። ለወደፊቱ ጤንነት ክሱት ነው፣ ምልክት ነው፣ ለወደፊቱ መልካም ነገር አቅጣጫ ነው። አሁን አገራችን በአይነ ህሊና ስንመለከታት አካሏ እንደ እንደየው አካል ገምቷል፣ እንደየው አካል ፈርሷል። አካሏ ተቆራርጧል ማለት ይቻላል። ቤተ ክርስቲያን ዓለም ስናየው ቆስሏል። ምንም አሁን የሚታይ መልካም ገላ የለም፣ ጥፍርም የለም፣ አካል ቆዳም የለም እንዳልሆነ ሆኗል። ድሮ በስንት መልካም ነገር የምንታወቀው የኢትዮጵያ ህዝብ ዛሬ የምንታወቀው በተበላሸ ነገር ሆኗል። በጣም የሚያሳዝን ነው። በጣም የሚያሳዝን ነው። ዛሬ ለብሰን ስንሄድ ልብሳለን አይመስላችሁ። እንደ እየው ራቁታችን ነለንል ይገባል። በልተን ስንል ስናድር የጠገብን አይምስላችሁ። ቆዳ ስላለን ጤነኛ አይምስላችሁ። ትኖ ተበላሽተዋል፣ በጣም ተበላሽተዋል። እንደ እዮብ የምናራግፍበት እጅም አጥተናል። ታዲያ ያስል ታዲያ ያሽታ ያ መጥፎ ነገር ያ ፈተና መለያየት ነው፣ ዘረኝነት ነው፣ እርስ በርስ መነካከስ ነው። እዮብስ የተፈተነው በአሦራውያን ነው፣ በውጮቹ በውጭ ጠላቶች በከለዳውያን ነው በሰባውያን ነው። በውጭ በመጡ ጠላቶች ነው። እኛ እኮ እርስ በርሳችን እንደ ሄሮድስ የገዛ ስጋችን እየበላን ነው። እንደ ሄሮድስ የገዛ ስጋውን እየበላ እየነከሰ የሞተ ሄሮድስ ነው። ሄሮድስም እግዚአብሔርን ስለተጣላ፣ ሐዋርያቱን ስላሳደደ፣ ለወንጀሉ እንቅፋት ስለሆነ ነበረ ሄሮድስ ስጋውን እየበላ የሞተው። እኛ እኮ ተባላን እኮ ተጫረስን እኮ። ይሄ ሁሉ መከራ ይሄ ሁሉ በሽታ የእርስ በርሳችን ነው። ከውጭማ እንግዲያ ጠላት ሲመጣማ አባቶቻችን ንብ አልነበሩ። አባቶቻችን ሰይፍ አልነበሩ። አባቶቻችን ኃያላን አልነበሩ። መሳሪያ የላቸው፣ ቦምብ የላቸው፣ የሰዎች ብዛት የላቸው፣ እግዚአብሔር አብራቸው ስለነበረ እሱ እየተዋጋላቸው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ለምን ነበር? አንድ ስለነበሩ። ለምን ነበር? እግዚአብሔርን ስለሚያስቀድሙ። ለምን ነበር? በፈተና ስለሚታገሱ። ዛሬ ግን የሚያሳፍር ነገር ነው። ስለዚህ ይሄ ፈተና አሁንም ቢሆን እንደሚያልፍ መጠራጠር የለብን፣ ያልፋል። ዛሬ በጣም ሰውነታችን ተበላሽቷል፣ ተበላሽቷል፣ ተበላሽቷል። የመሪዎች ሰውነት ተበላሽቷል። የእኛ የካናት ሰውነት ተበላሽቷል። የእናንትም እንደዚህ ነው። እንደየው ፈውስ ይፈልጋል እንደ እየው ምሕረትን ይፈልጋል። በመንፈሳዊ በኩል የሄዳችሁ እንደሆነ በሀይማኖት የሄዳችሁ እንደሆነ ዛሬ ቅዱስ ዮሐንስ ነው። ዛሬ መተረክ የሚገባው የእየው ታሪክ ነው፣ የእየው ትግስት ነው። ዛሬ መተረክ የሚገባው የዮሐንስ መጥምቅ የአንገት መቆረጥ ጀግንነት፣ ቆራጥነት፣ ሰማይትነት ነው። ዛሬ መተረክ የሚገባው የቅዱሳን መላእክት መግቦት ነው፣ የሌሎችም ቅዱሳን ነው። ከዚያ ሕይወት ታሪክ ትምህርትን በመውሰድ እኔ ስም ላድርግ ማለት ነው። በኢትዮጵያ ምድር ዛሬ ብዙ ዶሮዎች ይታረዳሉ፣ ብዙ በጎች ይታረዳሉ፣ ብዙ በሬዎች ይታረዳሉ፣ ብዙ ላሞች ይታረዳሉ። እነዚያ ግን ለእግዚአብሔር ክብር ሳይሆን ለሰይጣን ለሰይጣን። ትጠራጠራላችሁ? የቅዱስ ዮሐንስ ዕለት አባይ ወንዝ የሚታረደው በየዛፉ ስር የሚታረደው በየቤቱ ለቆሌው ለአድባሩ እየተባለ የሚታረደው እንዴት ለእኛ ለካህናቱ ሞት ነው እንዴት እጆቿን ወደ እግዚአብሔር ተዘረጋለች ለተባለች ሀገር ሞት ነው። ቀይ ዶሮ ለዛር ተብሎ፣ ጥቁር ዶሮ ለቃልቻ ተብሎ፣ ገስማ ዶሮ ለቅዱስ ዮሐንስ ለቆሌው ለአድባሩ ተብሎ እንደዚህ ሲሰዋ ሁሉን ማለት አይደለም፣ ሁሉን ማለት አይደለም። እንደዚህ አይነት አምልኮ ባይዶች፣ እንደዚህ አይነት መዋርቶች፣ እንደዚህ አይነት መተቶች፣ እንደዚህ አይነት አምልኮ ጣዖቶች በአዲስ ዓመት ሲከሰቱ ለእኛ ለኢትዮጵያውያን ለእኔ ሞት ነው፣ ለአባቶቻችን ሞት ነው፣ ለእናንተ ሞት ነው፣ ለሁላችን ሞት ነው። ይህን የሚያደርጉ ሰዎች ህይወታቸው፣ ስጋቸው አይታይ እንጂ ስጋቸው እንደየው ሰልቷል። ኃጢአት ነው። ስለዚህ ፈውስን ይፈልጋል። ዛሬ አንዱ አንዱ ያልተፈተነ የለም እንደ ኢዮብ ብንፈተንም፣ ሚስቶች በባሎቻችሁ ፈተና ብትሆኑ፣ ባሎች ታገሱ። እንደ ኢዮብ ባሎች ለሚስቶቻችሁ ፈተና ብትሆኑ፣ ሚስቶች ታገሱ። እንደ ኢዮብ ወላጆች ለወለ ልጆቻችሁ ፈተና ብትሆኑ፣ ታገሱ። ልጆችም ለወላጆች ፈተና ብትሆኑ፣ እባካችሁ እርስ በርሳችን እንታገስ። ትሉን እናራግፈው፣ ቁስሉን እንከከው። ኢዮብ የሚያክበት ትሉን የሚያራክብበት እጅ አልነበረውም። እኛ ግን ይክበር ይመስገን አለን። ቁስሉን ትሉን የምናክበት የምናራግፍበት ያ መጣት ያ መልካም ማራገፊያ የእግዚአብሔር ቃል ነው። እግዚአብሔር ለእኛ ያላደረገው ምን አለ? ይህኔ መሰለ ቤተክርስቲያን አዘጋጅቶ በየቦታው ካህናቱን እየገረፈ በየምክንያቱ ምዕመናን ወደ ተበተኑበት እንደየጠባቸው ይዞናል። ስለዚህ ከእየው ታሪክን እንውሰድ፣ ትምህርትን እንውሰድ። አጭሩ መደምደሚያው እንቻቻል ነው።